አርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ና ሕገ መንግስታዊ ወንጀሎች ሁለተኛ ችሎት ፌዴራል ከፍተኛ ፍርድ ቤት በሶስት ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። ተከሳሽ ላምሮት ከማልን በነጻ አሰናብቷል። በሌላ ችሎት የነ አቶ ጀዋር መሀመድ የሕክምና ውሳኔ ለምን እንዳልተፈጸመ ታስረው እንዲቀርቡ ና መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት ኃላፊው ውሳኔ ያልተከናወነው ከበላይ በመ ያመጣ ትዕዛዝ ነው ብለዋል። ሙክታር ጀማል ዝርዝር አለው። አንደኛ ተከሳሽ ጥላያሚ በሃጫሉ ሁንዴሳ ግድያ ዋና አቀነባባሪ በመሆን በሰውና በሰነድ ማስረጃ መረጋገጡን ነው ከፍተኛ ፍርድ ቤት የገለጸው። ችሎቱ እንዳስረዳው አርቲስት አጫሉ ሁንዴሳ የተገደለበት የጥይት እርሳስ ከአንደኛው ተከሳሽ ቤት ከተገኘው ሽጉጥ ውስጥ የተተኮሰ መሆኑን በምርመራ አረጋግጧል። የፖለቲካ አስተሳሰብን ከግብ ለማድረስ ሰው በመግደል መንግስት ላይ ጫና ለመፍጠር ድርጊቱን መፈጸሙንም ማረጋገጡን የተገለጸው በ2012 የወጣውን የጸረ ሽብር አዋጅ በመተላለፍ በሚል የጥፋተኝነት ብይን የሰጠው ፍርድ ቤቱ ተከሳሽ እንዲከላከልም ወስኗል። ሁለተኛ ተከሳሽ ከበደ ገመቹ አርቲስት አጫሉ ሁንዴሳን ተኩሶ መግደሉ መረጋገጡን ፍርድ ቤቱ አመልክቷል። ይህንን ያደረገው አንደኛ ተከሳሽ ጥላያሚ ገለን እንዘርፈዋለን ስላለው ዝርፊያን ለመፈጸም አቅዶ እንደሆነም ጠቁሟል። በመሆኑም በ1996 የወጣውን የወንጀል ሕግ አንቀጽ 540 በመተላለፍ ጥፋተኛ ተብሎ እንዲከላከል ብያኔ ተሰጥቷል። ሦስተኛ ተከሳሽ አብዲ አለማየው በግድያ ወንጀል ያለውን ተሳትፎ የሚያስረዳ የሰውና የሰነድ ምስክር አለመቅረቡን የገለጸው ፍርድ ቤቱ፣ ግድያው ሲፈጸም ተመልክቶ ለሕግ አካል አለማሳወቁን ግን ጠቅሷል። በዚህ መሠረት በ1996 የወጣውን የወንጀል ሕግ አንቀጽ 443 ህዝባር አንድን በመተላለፍ ጥፋተኛ ተብሎ እንዲከላከል ተበይኗል። አራተኛ ተከሳሽ ላምሮት ከማል በወቅቱ ከሟች አርቲስት ሀጫሉ ሁንዴሳ ጋር የነበረችና ግድያው እንዲፈጸም ያመቻቸች በሚል አቃቢ ህግ ክስ የከፈተባት ናት። የፌዴራል ከፍተኛ ፍርድ ቤት ግን ይህንን የሚያስረዳ የሰውም ሆነ የሰነድ ማስረጃ የለም በማለት ዛሬ ከእስር እንድትለቀቅ በይኗል። ከአንደኛ እስከ ሶስተኛ ያሉ ተከሳሾች ጥላያሚ ከበደ ገመችውና አብዲ አለማየሁ በተሰጠው ብያኔ ላይ እንዲከላከሉ ለመጋቢት 20 እና መጋቢት 21 2013 ቀጠሮ ተሰጥቷል። በሌላ ችሎት የእነ አቶ ጀዋር መሐመድ የሕክምና ሂደት ለምን እንዳልተፈጸመ ታስረው ቀርበው መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ ዕደሬ ቀርበው ምላሽ ሰጥተዋል። አዛዡ እንዳሉት ተከሳሾቹ ወደ ተባለው የሕክምና ማዕከል ቢሄዱ ሊደርስ የሚችል የጸጥታ ችግር እንዳለ የሚያሳይ ዳሰሳ ጥናት ተደርጓል ብለዋል። የፍርድ ቤቱ ትእዛዝ ያልተፈጸመውም በዚህ ጥናት መሰረት ከበላይ አካል በመጣ ትእዛዝ ነው በማለትም መልሰዋል። ትእዛዙን የሰጠው የበላይ አካል ማን እንደሆነ ግን አዛዡ አልገለጹም። ከፍተኛ ፍርድ ቤቱ አቶ በቀለ ገርባ ወደ ህክምና እየሄዱ መንገድ ላይ በታገዱበት ወቅት ኃይሉን ይመራ የነበረ የማረሚያ ቤት ፖሊስ ረዳት ኢንስፔክተር ድሪባ ሰንበታና ባልደረቦቹ ለፊታችን ሰኞ የካቲት 222013 ቀርበው እንዲያስረዱ ትእዛዝ አስተላልፏል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ።